كما طويل لا ኢትዮጵያውያን ከአገር ቤት ቢወጡም ባሉበት ስፍራ ሁሉ ሊያስቀጥሏቸው የሚሿቸው ማህበረሰባዊ እሴቶቻቸው ጥቂት የሚባሉ አይደሉም። እነዚህ እሴቶቻቸው ሃይማኖታቸውን፣ ቋንቋቸውን፣ ባህላቸውንና የአኗኗር ዘያቸውን እንዲያስቀጥሉ የዕለት ተዕለት ኑሯቸውንም በማህበራዊም ሆነ ስነ ልቦናዊ መንገድ የተረጋጋ ዋስትና ያለው እንዲሆን ይረዳናል ብለው ስለሚያምኑ ባሉበት አገር ሁሉ ይዘዋቸው የሚጓዙ እሴቶቻቸው ናቸው። ከነዚህ ማህበረሰባዊ እሴቶች መካከል በአንድ ላይ ተሰብስቦ መፍላት መጠጣቱ፣ አለፍ ሲልም በጋራ እንበልጽግ እንረዳዳ ብሎ እቁብ መጣል፣ ስንሞት ቀባሪ ያሳጣን ብሎ እድርን መመስረት የመሳሰሉት ተጠቃሾች ናቸው። እዚህ ሜልበርን ከተማ ብቻ እድሮች በየጊዜው ቁጥራቸው እየጨመረ እንጂ እየቀነሰ አይታይም። ካሉት እድሮችና አንጋፋ ከሚባሉት መካከልም የኢትዮጵያውያን የእድር መረዳጃ ማህበር በቪክቶሪያ ተጠቃሽ ነው። እድሩ ከተመሰረተ 11 ዓመታትን ያስቆጠረ ሲሆን በቅርቡም አባላቱን ሰብስቦ የማሻሻያ ህግ ደንቦችን አስተዋውቋል። ውይይትንም አድርጓል። እኛም በስፍራው በመገኘት ከእድሩ የአመራር አባላት ጋር ቆይታ አድርገን ነበረ። በቅድሚያም ወይዘሮ ማህሌት ማስረሻ የእድሩን የ11 ዓመት ጉዞ ጠቅለል ባለ መልኩ ነግረውናል። ዛሬ 11 ዓመት ነው የተመሰረተው እኛ የተረከምነው የዛሬ አመት ነው። አመታዊ በተመለከተ ነው የዛሬው ስብሰባችን የነበረው። የመጣንበት መንገድ ያው ከባለፈው ኮሚቴዎች እንደተረከምነው ቀጥታ ወደ ስራ ነው የገባ ነው። ብዙም እንቅስቃሴ ስላልነበረ በሰአቱ እኛ ምንድን ያደረግ ነው፣ አባላቶችን መሰብሰብ። አክቲቭ ያልነበሩ አባላቶችን እየደወልን በቴክስትም ለማግኘት ሞከርን፣ ያለ ራሳችን ለማስታወቅ ያንን ሰራን። የባንክ አካውንቶችን ቀጥታ እንዲከፍሉ ዳይሬክት ደቢት ለማድረግ ያንን በዛ ዙሪያ ሰራን፣ ባለፈው አንድ አመት ይሄ እነዚህን አንዳንድ ደግሞ የተጨማሪ ህጎችን አካተን ገንዘብ ወጪና ገቢ ስራዎችንም ካለንበት ከኑሮ አንጻርም እሱሱን ነገሮች አስተካክለን የጨመርነውንም የቀነስነውንም ህግ ለአባላቶች ለማድረስ ዛሬ አመታችንን በማስመልከት ተገናኝተናል። ወይዘሮ ቅድስት ሰለሞን የእድሩ ጸሐፊ ወይዘሮ መሀሌት እንደገለጹት በአሁን ሰዓት ያለፉት አስራ አንድ አመታት የነበረውን ሁኔታ አስተካክሎ ዛሬ አባላቶቹን ሰብስባችሁ የምሳ ግብዣም አድርጋችኋል። በአባላቶቹ ተባባሪነት ማለት ነው። ጥሩ የመገናኛ ጊዜ እንደነበረም ለማየት ችለናል። ና እድሩ በአሁን ሰዓት በገንዘብም በህግም በአስተዳደርም ደረጃ ያለው አቋም ምን ይመስላል? የድሩ፣ ጸሐፊ ነኝ። ቅድስ ሰለሞን እባላለው። ብዙ ውጣ ውረዶችን አሳልፈናል። ባለፈው ዓመት ማህሌት እንደተናገረችው ብዙ ያጸዳናቸው ነገሮች አሉ። በገንዘብ አሁን የደረስንበት እንድንደርስ የሆነውም ደግሞ ላለፉት ዓመታት ዲሲፕሊን ያልነበረውን አባል በማስጠንቀቂያ በመደወልም እርምጃ ወስደናል። አዳዲስ አባላቶች ደግሞ በእጥፍ ጨምረዋል። ማደጋችንን ያዩ አዳዲስ አባላቶች ተመዝግበዋል። የገንዘቡ እድገትም አንዱ ምክንያት እሱና አባላቶች ላለፉት 11 አመታት ያልከፈሉ አባላቶች እዳቸውን በመክፈል በዛ መልኩ እድገት አሳይተናል። እድራችን በ2012 በወጣው በኮንሱመር አፌር ህግ መሰረት ነበረ ሲመራ የነበረው ለ11 አመት። ኮንሱመር አፌሮች ደግሞ በ2023 አዲስ ህግ አጽድቀዋል። ስለዚህ እኛም ራሳችንን አፕዴት ማድረግ ነበረብን፣ ማሻሻል ነበረብን። ህጎቹ መጨመር የነበረብንን ህጎች በመጨመር ወደ አባላቶች አምጥተን እንዲያጸድቁልን አድርገናል። አባላቶችን በጣም ደስተኛ ሆነው ተቀብለውታል። በጣም ጥሩ ጊዜን ያሳለፍ ነው። ወደፊትም ጥሩ ደረጃ እንደምንደርስ እምነቴ ነው። ዮናስ ደገፋ እባላለሁ የእድራችን ገንዘብ ያጅ ነኝ። ድሮ ዛሬ ለደረሰበት ደረጃ የአባላቱና እንዲሁም ደግሞ የአመራር አባላቱ ጠንካራ ስራ ስትሰሩ እንደቆያችሁ ይታወሳል። በአሁን ሰዓት ያለው እንዳለ ሆነው የወደፊት እቅዳችሁ ምን ይመስላል? እንግዲህ የወደፊት እቅዳችን ያው በመነጋገርና ያው በመመካከር ብዙ እቅድ ይዘናል። ወደፊት ጥሩ ደረጃ ላይ እናደርሰዋለን ብለን ተወያይተናል ዛሬ ከአባሎቻችን ጋር። አባሎቻችንም በጣም ደስተኞች ናቸው። እንግዲህ የወደፊቱን አንድ ላይ እየሰራ እናየዋለን። እድር ለኢትዮጵያውያን ምን ማለት ነው? እኛ እዚህ ሁለተኛ ሀገራችን መተን ስንኖር አብዛኛው ኢትዮጵያዊ በዚህ በፊኖራል ዳይሬክተሮች በኩል በዚህ ሀገር ባለው አሰራር ውስጥ ያሉ በጣም በጣም ጥቂቶች ናቸው። በዚህ በኩል እንደቀበር የሚሉና አብዛኛው ሰው እድር ሊኖረውም ላይኖረውም ይችላልና ለእኛ ለኢትዮጵያውያን ምን ማለት ነው እድር እንግዲህ ያው ከሀገራችንም እንደምናውቅ ሁለ ነገራችን ነው። ምክንያቱም ብንሞት ተሰብስበው የሚያጽናናን የሚቀብረን፣ ጌቱ ጌዘር አንድ ላይ ተሰብስበን ሀዘናችንንም እንድንረሳ የሚያደርገው ማህበራችን ነው። ይሄ ደግሞ እኔ እንጃ የሚገርም ነው። ምክንያቱም ቴራፒ ወይም ሰዎች ይመጣሉ ያጽናኑሻል፣ ሌላ ሰዎች ይመጣሉ ያጽናኑሻል። እና ሀዘኑንም እንድረሽ የሚያደረገች ያው ይሄ ባህላችን ነው። እድር ለሁሉም ሰው ቢገቡ በጣም ደስ ይለኛል። እድር በእኔ እምነት ጥላ ወይም ከለላ ማለት ነው። ጥላ በጣም ጸሀይ ሲሆን ወይም በረዶ ቸነፈር ሲኖር ከዛ ያስመልጣል። እድርም እንደ ጥላ ነው፣ ከለላችን ነው። ችግር በደረሰብን ሰዓት ማን ይደርስልናል ብለን አናስብም። እድር አለን፣ አባላቶች አሉን፣ የሚያግዙን ኮሚኒቲ አለን ብለን እናስባለን። ስለዚህ በእኛ እምነት ከገንዘብ በላይ መገኘት የሚለው ነገር ወሳኝ ነው እና እድር ጥላ ነው። እድር ያው ከአገራችን ርቀን እንደመኖራችን አንድ ሰው ሀዘን ወይም በደስታም ሊሆን ይችላል። እኮ እድር ተባለ እንጂ በደስታም አለ ሰው አይደምቅም። ስለዚህ ለሀዘን ብቻም ሳይሆን ለደስታችንም ሰው ያስፈልገናል። የራሳችን ሰው ገመናችንን የሚሸፍንልን በፋይናንስ የሚሆን በጉልበትም፣ በማንኛውም ነገር ሰው ስለሚያስፈልገን በዛ ሀሳብ የመጣ ይመስለኛል። ቀድሞ ትውልድ የወረስ ነው ነው። እዚህ ወደዚህ ስናመጣው ደግሞ እኛ ከሰው ሀገር እንደመኖራችን ደግሞ ሰው ያስፈልገናል። በሐዘናችን አብረን የሚያጽናናን ሰው በፋይናንስ የሚያግዘን እዚህ እንደሚታወቀው ወይ ኢንሹራንስ መግባት አለብሽ ወይም እድር ሊኖርሽ ይገባል። ጊዜያዊ ድንገተኛ ችግር ሲደርሰን የሚያግዘን ያስፈልገናል። ስለዚህ እድር እንደ ኢትዮጵያዊ ባህላችንም ነው፣ መገናኛችንም ነው፣ የምንደሰትበትም ነው፣ የምንጽናናበትም ስለሆነ እድር አስፈላጊ ነው ብያምናለሁ። በመጀመሪያ በሜልበርን ለሚገኙ የተለያዩ እድሮች እያደጉ ስላሉ ኮንግራጁሌሽን ማለት ፈልጋለሁ። በጣም መልካም ስራ እየሰሩ ስላለ ጉደኒው ቀጥሉበት፣ በዚ ውላለሁኝ። የእኛ እድር ደግሞ የሚያስተላልፈው መልእክት እድራችን ክፍት ነው። ማንም ሰው ዌልካም ነው። ብሄር፣ ጾታ ወይም ደግሞ ሃይማኖት አይለይም። ስለዚህ ማንኛውም ኢትዮጵያዊ የሆነ እድሩን እስካመነበትና መተዳደሪያ ደንቡን እስከተቀበለ ድረስ ወደ እኛ መምጣት ይችላሉ። ዌልካም እንላለን። እኛ ጋ ብቻ አይደለም እድር የተለያዩ እድሮች አሉ። ማንኛውም እድር ክፍት እንደሚሆን እምነቴ ነው። ስለዚህ ዌልካም ነው የሚለው የተገኙትን በጣም ደስ ብሎናል። እንኳን ደህና መጣችሁ። በጣም ደስ የሚል ጊዜ ነው ያሳለፍነው እንግዲህ በሚቀጥለው ደግሞ አመት ሁሉም ተሰብስቦ የበለጠ ከዚህ በላይ እንድናከብር ምኞቴ ነው። አመሰግናለሁ። ከእድሩ አባላት ውጭ ላሉ ሜልበር ለሚኖረው ማህበረሰብ ማስተላልፈው በማንኛውም በተገኘው በፈለጉት በተመቻቸው በአካባቢያቸው ባለ እድር ውስጥ መካተት ትርፋማ ነው። እንደ ነዋሪ በአካባቢያችን ባለው እድር ላይ መሳተፍ ይጠቅመናል። የእኛም እድር ላይ መመዝገብ መግባት የሚፈልግ ሰው ክፍት ነው። ቅድስት እንደተናገረችው የኢትዮጵያ እድር መደራጃኛ እድር ላይ መግባት ለምትፈልጉ ሰዎች እኔ ጋር ማህሌት ጋር ኮንታክት ማድረግ ትችላላችሁ። ቅድስት አለች፣ የሆኒ አለ፣ ቤተልሄም አርጋው ኮሚቴዎቹን ኮንታክት አድርጋችሁ መጠየቅና ኢንፎርሜሽን ማግኘት ትችላላችሁ። የኢትዮጵያውያን የእድር መረዳጃ ማህበር በቪክቶሪያ አመራር አካላት ከሆኑት ወይዘሮ ማህሌት ማስረሻ ሊቀመንበር፣ ወይዘሮ ቅድስት ሰለሞን ጸሐፊ፣ እንዲሁም አቶ ዮናስ ደገፋ ገንዘብ ያዥ ጋር የነበረን ቆይታ ይህንን ይመስል ነበረ። ስለነበረን ቆይታችን እናመሰግናለን።